በአዲስ አበባ ከተማ ውስጥ 134 ፍቃድ የሌላቸው አሰሪና ሰራተኛ አገናኝ ኤጀንሲዎች በስራ ላይ መቆየታቸውን የከተማዋ ሰራተኛና ማህበራዊ ጉዳይ ቢሮ ይፋ አድርጓል። ቢሮው ለዲደብሊው በስልክ እንዳስታወቀው በእነዚህ ተቋማት ላይ ከንግድ ሰራተኛና ማህበራዊ ቢሮዎች ከፖሊስና ደንብ ማስከበር በተውጣጡ አካላት በተደረገ የተደራጀ ቁጥጥር ህገ ወጥነታቸው ታውቆ እርምጃ ተወስዶባቸዋል። የቢሮው ኃላፊ ወይዘሮ ዓለም ፀሐይ ጳውሎስ በሕጋዊነት የተመዘገቡ 317 ኤጀንሲዎች ቢኖሩም አብዛኞቹ በህገ ወጥ ስራ ላይ ተሰማርተው ተገኝተዋል። በከተማቸው ሶስት መቶ አስራ ሰባት ህጋዊ ፈቃድ አውጥቶ የሚንቀሳቀሱ ኤጀንሲዎች አሉ። በቁጥጥሩ ወቅት ያገኘ ናቸው። ህገ ወጥ ምንም ፈቃድ ሳይኖራቸው የሚሰሩ ደግሞ አንድ ሺ ሰላሳ አራት ኤጀንሲዎች ያገኘ ነው። የተገኙ ኤጀንሲዎች ላይ ህጋዊ አስተዳደራዊ እርምጃ መውሰድ ነበረብንና ከሶስት መቶ አስራ ሰባቱ ህጋዊ ኤጀንሲዎች ውስጥ መቶ አምሳ ዘጠኝ የሚሆኑት በህገወጥ ተግባር ውስጥ የሚያገኝ ናቸው። ከሰራተኞች ገንዘብ በመቀበል በደንቡ በከፍተር ፈቅድላቸው ውጭ ሲንቀሳቀሱ፣ እንደዚሁም ደግሞ በፈቃድ ባወጡበት ቦታ ላይ ሳይገኙ በራሳቸው ጊዜ ቢሮ ቀይረው ሲሰሩ የተገኙ ናቸው እና እነዚሁ በድምሩ መሳሰ ዘጠኝ የሚሆኑት ላይ አስተዳደራዊ እርምጃዎች ተወስደዋል። ህጋዊ ደግሞ በህግ ተጠያቂ በችግራቸው መጠን ሲሆኑ ክስ እንዲመሰረት አብዛኞቹ ኤጀንሲዎች በተደራጀው ግብረ ኃይል የማሸግ እርምጃ የተወሰደባቸው ሲሆን ስራው አሁንም ተጠናክሮ መቀጠሉንም ነግረውናል። እርምጃው ከመጀመሩ በፊትም በራሳቸው ተቋማቸውን ዘግተው የጠፉ መኖራቸውንም፣ እንዲሁም በከተማዋ በህጋዊነት የተመዘገቡት አሰሪና ሰራተኛ አገናኝ ኤጀንሲዎችም ግማሽ ያህሉ በህገወጥ እንቅስቃሴዎች ውስጥ መሆናቸውን፣ በጥቅሉ ዘርፉ ከህግ ቁጥጥርና አሰራር ውጪ መቆየቱን የቢሮ ኃላፊዋ ተናግረዋል። አይተን ነው። የችግሮቹን አይነትም ሳይለይ አይደለም እርምጃ የተወሰደው ህግ ህጋዊ ከሆኑት ውስጥ እርምጃ የተወሰደው ውስጥ ያለ ችግር ስላለ ነው። ሰባ ስምንቱ አላግባብ ገንዘብ የተቀበሉ ሰማንያ አንዱ በቢሯቸው እስታንዳርዱ በሚፈቅደው መሰረት መስፈርት አለ። ከመስፈርቱ ቫዮሌት ያደረጉ ማለት ነው። ህጋዊ አሰራሩን ተከትሎ ያልሰሩ ናቸው። ህጋዊ መሆን አለመሆናቸው ሳይሆን ያጠፉት ጥፋት ተለይቶ ነው መሳሳ ዘጠኝ እርምጃ የተወሰደ በተመሳሳይ ሀያ ህገወጥ ኤጀንሲ ነን ባይ ድርጅቶች ሐሰተኛና አሳሳች ማስታወቂያዎችን በመለጠፍ የደሞዝ መጠንን በመጥቀስ ህዝብ ሲያታልሉ በመገኘታቸው እርምጃ ተወስዶባቸዋል። ሀያ የሚሆኑ ኤጀንሲዎች ደግሞ የውሸት ማስታወቂያዎች በየቦታው እየለጠፉ ቁጥሩ በጣም ብዙ የሆነ ሰው እንቀበላለን በዚህ ያህል ደሞዝ ትቀጠራላችሁ ለመነሻ ያልብረግባሉ እነዚህንም የለጠፉ ኤጀንሲዎች ተለይተው እነሱ ላይ አስተዳደራዊ እርምጃዎች እና ህጋዊ እየተወሰዱ ነው። ያው ዝርዝሩ በተቋማችን ፌስቡክ ገጽ ላይም ዝርዝራቸውን ለቀናል። ተቀጣሪ ሰራተኞች በኤጀንሲዎች በኩል ከክፍያቸው ጋር ተያይዞ የሚያቀርቡት ሰፊ ቅሬታ በተደጋጋሚ የሚነሳ ጉዳይ ነው። ለዚህ ዋነኛው ምክንያቱ ኤጀንሲዎች የስራ ሂደቱን ለተቀጣሪዎች ከመደበቅ የሚመነጭ መሆኑንም ወይዘሮ አልማዝ ተናግረዋል። በህጋዊ መንገድ የተፈጠረ ክፍተት አላየንም ይልቅ ሰራተኞቹ ጋር ግልጽ ይሄን ያህል ነው የሚከፈል ይሄ ለዚህ ነው ለደንብ ልብስ ይሄን ያህል ነው የተመደበል ለጤና ኢንሹራንስ ይሄን ያህል አለ የሚል ገልጾ በጋራ ከመወያየት አኳያ መሰረታዊ የሆነ ችግር አለ። ስለዚህ እሱን ማስተካከል አለባቸው። በሌላ መልኩ ደግሞ ህጋዊ የሆነው እንግዲህ ህገወጥ ድርጊት ከፈጸሙ ህገወጦቹ ምን ያህል ችግር እንደሚፈጥሩ ግልጽ ነው እና ይህንን ለመቀየር የሚያስችል ስራኛም መስራት አለብን። ሰራተኞችም አሉ ግን የሚሏቸውን ቅሬታዎች ማቅረብና እኛም እየወረድን ማስተካከል አለን። እርምጃው ተጠናክሮ ይቀጥላል ያሉት የቢሮ ኃላፊዋ፣ ህዝቡ የሚታዩ ችግሮችን ለቢሮ ጥቆማ በመስጠት ተባባሪ ሊሆን ይገባል ሲሉ መልእክታቸውን አስተላልፈዋል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ